የኢትዮጵያ ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ተግባራትና በተያያዥ ጉዳዮች ላይ አተኩሮ እንደሚሰራ አስታውቋል። መጪውን ምርጫ በተመለከተ የመጨረሻ ውሳኔ የሚጠበቀው ከሕዝብ ተወካዮች ምክር ቤት እንደሚሆን የቦርዱ የኮሚኒኬሽንስ አማካሪ ገልጸዋል። መለስካቸው አማሃ ተጨማሪ አለው። ኮቪድ-19 ባሳደረው ተጽዕኖ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ አይነት መጨረሻ ላይ ሊያካሄድ ለነበረው ጠቅላላ ምርጫ መርሃ ግብር ነድፎ የተለያዩ ተግባራት ሲያከናውን የቆየ ቢሆንም ካቀደው ግብር ሊደርስ እንደማይችል ተገንዝቦ ውሳኔ አስተላልፏል። ምንም ያህል ጥረት ቢያደርግም ከጥቂት ወራት ወዲህ ዓለምን በሙሉ ያሬድ የጀመረው ኮሮና ቫይረስ ያሳደረው ተጽዕኖ ቦርዱ የፈለገውን ሊያሳካ እንደማያስችለው በማስተዋልና ለጊዜውም ቢሆን የነደፈውን የ2012 የምርጫ የጊዜ ሰሌዳ ሰርዞ ፊቱን ወደማይታጎሉ ሥራዎች አዙሯል። ቦርዱ ቀደም ሲል ከፓርቲዎች ጋር ባደረገው ውይይትና ምክክርም ይህ ጉዳይ በቅጡ ሊታሰብበት እንደሚገባ ተመልክቶ እንደነበረ ትናንት ይፋ ባደረገው መግለጫው ተወስቷል። ቪኦኤ ለቦርዱ የኮሚኒኬሽንስ አማካሪ ለወይዘሪት ሶሊያና ሽመልስ ቦርዱ ከእንግዲህ የሚያተኩርባቸው ተግባራት ምንድናቸው የሚል ጥያቄ አቅርቦላቸው ነበረ። ይህ እንግዲህ ያው መሰብሰብ የማይፈልጉትን አብዛኛዎቹን ና እንቅስቃሴን ከቦታ ከአንድ ቦታ ወደ ሌላ ቦታ የሰውም ሆነ የእቃ እንቅስቃሴን የማይፈልጉትን ስራ ውህደቶች ነው የሚያካትተው። ከእነሱ መካከል የመጀመሪያውን ብንወስድ የፖለቲካ ፓርቲዎችን ያስታወጣቸውን ሰነዶች መገምገም፣ ሰነዶቹን ገምግሞ የትኛው በሚመለከተው በተጠየቀው መሰረት አሟልቷል፣ የትኛው ደግሞ አላሟላም ነው የሚለውን ማሳወቅ ነው። አንደኛው እሱ ነው። እሱ እንግዲህ ምንም እንቅስቃሴ ጊዜ ከቦታ ቦታ እቃ ማንቀሳቀስ በመሆን የስንቅስቃሴ ለማይፈልግ መሰራት የሚችለው ከዚያ ውጭ የኢንፎርሜሽን ቴክኖሎጂ ጋር የተገናኙ ኢንፍራስትራክቸሮች መሰረተ ልማቶች አሉ። እንዲሁም ፖት ምርጫ ቢኖረን ባይኖረ የሚሰራቸው የተለያዩ ዳታ ቤዞች ከምርጫ ጋር በተገናኘ ብናጠቀለ የምናስሰራቸው እና በቤት ላይ የነበሩ ዳርነች ይቀጥላሉ። የተለያዩ ስትራቴጂ ዶክመንቶች የሚሰራቸው አሉ። እነሱን እንቀጥላለን። መረጃ ለማህበረሰቡ ማቅረብ የሰራራቸው ስራዎች ለሚለው ይቀጥላለን። ያው አብዛኛው የእኛ ስራ ጋር የተገናኘው ምክክር ከፖለቲካ ፓርቲዎች ጋር መነጋገር፣ ሌሎች ስልጠናዎችን መስጠት፣ በተለይ ደግሞ ምልመላ ማከናወን የሚሰጠት ነገሮች ያሱ ያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያለጥሩ ነገሮች ግን መረጃ እየሰበሰብን እንቅስቃሴ እስከማየት ቅ እንቆያለን ማለት ነው። ያ በዋናነት የሚጎዳው የዋናው የምርጫ ሎጂስቲክስ ኦፕሬሽን ስራ ነው። ካርጎ ላይ ያሉ እቃዎች ሁሱ ማንቀሳቀስ ሆነ መንካት አንችልም። እቃፋክ ማስደረግም ሆነ ለባክ ለሚያደርጉ ሎጂስቲክስ ስራ ለሚሰሩ ስልጠናም ሆነ ከዛ ከብት ንድሞሱ የሚቀጥቃሴ የሚያደርጉት ነገር ማድረግ አንችልም፣ እንጂ በቢሮ ደረጃቸው ብቻ የሚሰሩትና በጽሁፍ ደረጃቸው ብቻ የሚሰሩት ስራዎች እየሰራ መቀጠል እንችላለን ብለን የሚያሰብ እነዚህ እናንተ ማደርሱባቸው። ግን ያስመጣችኋቸው እቃዎች ደህንነት ምን ያህል አስተማማኝ ነው ብላችሁ ታስባላችሁ? ከዚህ በፊትም ቢሆን ፓክ ከመ ማለት የእቃዎቹን ባንክ አድርጎ አስተባብሮ የተለያዩ ምርጫ ቀኖችን ሥራ አንድ ከመጀመራችን በፊት በከፍተኛ ሴኩሪቲ ባለው ቦታ ነው የተቀመጠው ምርጫችን የነበረው። ለዛ ነው ካርጎ ሴኩሪቲ አገሪቱ ውስጥ ከፍተኛ የሆነ ጥበቃ ያለበት ቦታ ነው። ስለዚህ የጥበቃ በኩል ጥበቃም ሆነ የቦታው የተቀመጠበት ቦታ ደህንነት በጥበቃ ብቻ ሳይሆን በቦታው ጥሩነት እቃዎች ያለመበላሽታቸው ለመሳሰለት ነገር ብዙ ችግር የለብንም እና ስታንዳርዱን የጠበቀ ዌርሀውስ ያለው ስለዚህ እሱን መጀመሪያ መርጠን ያስቀምጥ ነው። በእርግጥ በኮቪድ እንደዚህ አፌክትድ ይሆናል ብለን አናስተምንም ነበር። ግን እዛ ቦታ መጀመሪያ መርጠን ስናስቀምጥ የምርጫ እቃዎች ሴንሲቲቭ ስለሆኑ ጥንቃቄ እንደሚፈልጉ በማስተምኖ ሳይሆኑ ስለዚህ በአቀማምጣቸው በኩል የደህንነትም ስጋት አያጋጥመንም፣ እንደኛ ሰዱ ነገሮችን በሙሉ አያጋጥመንም ብለን ነው የምናስበው። በእነዚህ እቃዎች ላይ የጊዜው መራዘም ምንም ተጽዕኖ አይኖ አያሳድርም። ህትመቶች ናቸው። ስለዚህ ምንም ተጽዕኖ አይኖራቸውም። ያው ህትመቶቹ በማንኛው ጊዜ መጠቀም ይቻላል። ከህትመቶቹ ውጭ ያሉ ደግሞ እቃዎች ለመቋቋስ የሚረዱ የፕላስቲክ ቦክሶች፣ ሳጥኖች፣ ፊሎች፣ ማሸጊያዎች፣ የጥፈት መሳሪያዎች እና ለምርጫ አስፈጻሚዎች የሚያስፈልጉ አንድ ምርጫ ለማካሄድ የሚያስፈልጉ አንድ ምርጫ ጣቢያ የሚያስፈልገው ፓክ አንድ ላይ ሊሆን የሚችሉ ነው። ስለዚህ እነዚህ ሁለት የሚበላሹ እቃዎች አደርገው ሊቆዩ ምን ችግር የለባቸው። ያው ወረቀቶች ነት ቁሳቁሶች ስለሆኑ የን ያህል አስቸጋሪ ያደርገው። ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ምክክር አብዛኛዎቹ የችግሩን ግዝፈት ተመልክተው አማራጭ አፈጻጸም እንዲያዘጋጅ ምክረ ሀሳብ አቅርበዋል። ቦርዱ ሌሎች ደግሞ ይህንን የተቃወሙ አሉ ማለት ነው። እና እነዚህ የፖለቲካ ድርጅቶች ምን አማራጭ አቀረቡ? የእውነቱን ለመናገር የተቃወሙ የሉም አልነበሩም። ውይይቱ የነበረው ላይ በሁለት ዙር የሚያደርግ ነው። ከአርባ አምስት ፖለቲካ ፓርቲዎች ላይ ቅድም እንዳለው በአብዛኛው አማራጭ ያስፈልጋል እና ይሄ በሀገር የመጣ ነገር ስለሆነ ምናልባት ተፈለገው መጠን ስራውን ማስኬድ የማይቻል ከሆነ ሌሎች አማራጮችን ቦርዱ ከሚመለከታቸው የመንግስት አካላት ከተነቀው ዲቫይስ ማድረግ አለበት ነው ያሉት። ሌላ ከዚህ የተለየ ሀሳብ የነበረው ምናልባት ያን ያንኛ ውይይቱን በጠራ ወቅት ገና የመጀመሪያው ክልከላ በተደረገ በዚህ ቀና ስለነበረ የመጀመሪያውን አስራ አራት ቀን አይተነው ወዴት አቅጣጫ ሊሄድ ይችላል የሚለውን ነገር መገመት ይሻላል። አሁን ገና እኛ ጋር ገና መግባቱ ስለሆነ ወዴት አቅጣጫዎች ሊሄድ ይችላሉ የመስፋፋት ድ ያው ከዛ በኋላ ለከሱም በኋላ ከዛ ነገር በኋላ ከአስራ አራቱ ቀን ተጨማሪ እንዲያውም ሌላ ተጨማሪ አስራ አራት ቀን በፌዴራል መንግስቱን በኩል መጥቷል። ከዛም ደግሞ ክልሎችን በየራሳቸው ከተማዎቻቸውን የመዝጋት ትራንስፖርታቸውን መዝጋት ዘርች ኮጅዛዎች መጎጅ ድረስንገት ሄደዋልና፣ በዛን ጊዜ የተነሳው አይቆይተን የሚሆ የሚለው ሀሳብ ያው በዚህ አሁን ጊዜ ያለፈበት ነው። ከመግለጫው መረዳት እንደሚቻለው ያው ስድስተኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ማካሄድ እንደማይቻል ቦርድ ወስኗል። እና ከህዝብ ተወካዮች ምክር ቤት የሚፈለገው ወይንም የሚጠበቀው ውሳኔ ምንድን ነው? እንግዲህ እኛ አይደለን የምናውቀባቸው። የዚህ ተወካዮች ምክር ቤት ነው ውሳኔዎች ካሉ ብለን ለተወካዮች ምክር ቤት ይህን መግለጫዎች ስንሰጥ የቦርዱን ውሳኔ እንዲሁም ደግሞ ያስደረገውን ጥናት የዳሰሳ ጥናት አያይዘን ለተወካዮች ምክር ቤት ልከናል። ስለዚህ ተወካዮች ምክር ቤት የሚወስደውን እርምጃ እንግዲህ እኛ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ መገመት አንችልም። ቦርዱ በማያጠራጥር ሁኔታ ይህ ምርጫ በጊዜው እንደማይካሄድ ወስኗል። ስለዚህ አሁን የመጨረሻው ውሳኔ ከዛ ነው የሚጠበቀው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ተጠሪነቱ ለተወካዮች ምክር ቤት ነው። ከዚህ በኋላ ምክር ቤቱ በዚህ ውሳኔ ላይ ተመስርቶ የሚወስዳቸው ውሳኔዎች ካሉ ከምክር ቤቱ ነው የሚጠበቀው ማለት ነው። ህብረት አቶ አደም አሌለ እንደገለጹት ቦርዱ ምርጫው ለሌላ ጊዜ እንዲተላለፍ መወሰኑ መልካም ቢሆንም ያለው መንግስት ግን በሽግግር መንግስት መተካት እንዳለበት የፓርቲያቸው ፍላጎት መሆኑን አሳውቀዋል። መለስካቸው አምሃ La America Drums Radio ka Ababa